ዩናይትድ ስቴትስ የኮቪድ ክትባት አሰጣጥ ሂደት ተጠናክሮ ቀጥሏል። ክትባቱን ለማግኘት የተለያዩ መስፈርቶችና የጊዜ ቅደም ተከተሎች ያሉት ሲሆን እንደየክፍለ ግዛቶቹ ይለያያል። ቨርጂኒያ ውስጥ ግን የኢትዮጵያውያን ማህበረሰብ አባላት ምንም አይነት ምዝገባና ተራ መጠበቅ ሳያስፈልጋቸው ከየትኛውም አካባቢ የመጡ ቢሆንም መታወቂያና የመድን ወይም የኢንሹራንስ ካርዳቸውን ብቻ በመያዝ ክትባቶቹ ወደሚሰጡበት ቦታ ሄደው እየወሰዱ ነው። ካለፈው መጋቢት ወር ጀምሮ በቨርጂኒያ ስፕሪንግፊልድ ቫንዶርንና ፍራንኮኒያ ላይ በሚገኘው አማኑኤል የኢትዮጵያ ወንጌላዊት ቤተ ክርስቲያንና የኢትዮጵያ ማህበረሰብ የልማት ድርጅት ኢሲዲሲን ጨምሮ በተለያዩ የኢትዮጵያውያን የንግድና የእምነት ተቋማት ውስጥ ክትባቱ እየተሰጠ መሆኑንም አስተባባሪዎቹ ተናግረዋል። የክትባቱን መርሃ ግብር ያቀናጀችው የፈርማሲ ባለሙያ የቫንዶርን መድኃኒት ቤት ባለቤት የሆነችው የወዲት ጉልላት የአሜሪካ ድምጽ እንደተናገረችው ካለፈው መጋቢት ጀምሮ እስካሁን አስራ አምስት ሺህ የሚሆኑ ሰዎች ክትባቱን እንዲወስዱ ማድረግ ተችሏል። የዛሬው የኢትዮጵያውያን በአሜሪካ ፕሮግራማችን እንግዳችን ናት። ደረጀ ደስታን ያነጋገራት። በአንቺ እርዳታ የተነሳ ብዙ ኢትዮጵያውያን ማህበረሰብ አባላት መከተባቸውን እኔም ራሴ በቦታው ተገኝቼ አይቻለሁ። ምን ያህል ይሆናሉ የተከተቡት? እስከ አስራ አምስት ሺህ ሰዎች ያህል ከትበናል። እስካሁን በትንሹ ከመቼ ጀምሮ መሆኑን? ይሄ ይሄ ጀመርነው ከማርች ጀምሮ ነው። እንዴት ነው ሊሆን የቻለው? ይሄ ለኮቪድ ቴስቲንግ አፕላይ አድርጌ ነበረ። ምክንያቱም በዛ ጊዜ ብዙ ኢትዮጵያኖች ይጎዱ ነበር እና ኮቪድ ቴስቲንጉ ብዙ ገንዘብ ያወጣ ነበር እና ዲፓርትመንት ኦፍ ሄልስ ብዙ ጊዜ ደውዬ ሳናግራቸው፣ መጨረሻ ላይ እኔን ኮንታክት አድርገው ኮቪድ ቴስቱን ሰጡኝ፣ አካባቢ ያሉትን ሰዎች ህብረተሰቡን እንድረዳ ቴስት እንዳደርግ ያኔ ማንም ሰው አይከትብም እማሚን ቼክ አያደርግም ነበር። መጥፎ ጊዜ ነበረ፣ ልክ እንደተጀመረ ነበር። ከዛ በዛ የተነሳ ጥሩ ብዙ ፖዘቲቮችን የሚመጡ የሚሆኑ ሰዎችን እያገኘን መድኃኒትን እያነጋገርን ስምሱን አድርገን ስንጨርስ በኋላ ቫክሲን ሲፈቀድ መጀመሪያ ሲቲ ኦፍ አሌክዛንድሪያ ከአንቺ ጋር ብዙ በጥሩ ሁኔታ ስለሰራን እባክሽን የኛ ፓርትነር ሆነሽ ቫክሲን እንድትሰጪልን ብለው ጠየቁኝ። ከማህበረሰቡ ውጭ አሜሪካውያንን ጨምሮ የተለያዩ አገሮች ሰዎችም ክትባቱን ሲወስዱ ተመልክቻለሁ። ክትባቱን መውሰድ የሚችለው ማን ነው? ክትባቱን መጀመሪያ ከሰባ አምስት አመት በላይ ነበር። ሁሉም አይነት ዜጎች አሁን መውሰድ ይችላሉ። ዋን ኤ ዋን ቢ የሚባሉ ክላሶች አሉ። አንደርላይን በሽታ የሚባሉ አሉ። አሁን ቨርጂኒያ ከዋን ቢ ውስጥ ገብተዋል። ክትባቱን ለመውሰድ ምን ምን ነገሮች ነው ማሟላት ያስፈልጋል? ሁለት አይነት ቫክሲኔሽን የማገኝበት ቦታ አለ አንደኛ፣ አሌክዛንድሪያ ሲቲ የሚሰጠኝ አለ። አሁን በቅርብ ደግሞ ፌዴራሉ በፋርማሲያችን በኩል የተመዘገብኩበት እነሱ እየሰጡኝ ነው። በአሌክዛንድሪያ ሲቲ በኩል ለማግኘት የአሌክዛንድሪያ ሲቲ ነዋሪ መሆን አለብህ። የተወሰኑ ኤሪያ ኮዶች አሉት፣ ሲቲ ውስጥ መሆን አለብህ። ናጀስት አሌክዛንድሪያ እነሱ የሚያሟላቸው ዚፕ ኮዶች አሉ። ከዛ በተረፈ ኢንሹራንስ ካለ ኢንሹራንስን ይጠቀማሉ። ኢንሹራንስ ከሌለ በነጻ ነው። አይዲ ይጠይቃሉ ግን ማንነትን ኢሚግረንት ሆን አትሆን እነሱ ምንም ነገር አይጠይቁም። ዝም ብለው ነው የምንከትበው። የፌዴራል ሆነ ደግሞ ለቨርጂኒያ ነው የምናደርገው። ለማንኛውም ሰው ቨርጂኒያ ውስጥ የሚኖር ሰው እንከትባለን። በዛ ውስጥ ግን ማንም ሰው ለምሳሌ ዲሲ እየኖረ ቨርጂኒያ የሚሰራ ይኖራል፣ ቨርጂኒያ እየኖረ ዲሲ የሚሰራ ይኖራል። እነሱም ሁሉ ፌዴራሉ ይወቃጥላል። የፌዴራሉ ከሆነ ሞር ለእኛ ብዙ ሰዎችን መከተብ እንችላለን። ከአሌግዛንድሪያ ሲቲ በቀር አሌግዛንድሪያ ሲቲ ሁለት መቶ ዶስ ሲሰጥ ሁለት መቶ የራሳቸውን ሰዎች በአፖይንትመንት የሚመጡትን እነሱን ይልኩልሃል። አሁን ሁለተኛውን መስጠት ጀምራችኋል? አው መስጠት ጀምረናል። እጥረት አላችሁ? እጥረት አለን። አሁን ለሚቀጥለው ሳምንት የሚሰጠን መድኃኒቶች ወደ ሶስት ሺ እስከ አራት ሺ ነበር የተባለው። አሁን እሱም ቀንሰውታል። ምናልባት ፋይዘርን ከፋርማሲ ውስጥ ለኢንዲፔንደንት ፋርማሲ የሚሰጠውን ለመቀነስ ሲሆን ምን ባልታወቀም ሁኔታ አሁን ፋይዘርን ለሚቀጥለው ሳምንት እንደማይደርሰን ነግረውናል። ምንድንነው ምክንያቱ አሉ። ምናልባት ከፋርማሲ ውስጥ ኢንዲፔንደንት ፋርማሲ ውስጥ ለማውጣት ይሁን አይሁን የነገሩም ነገር የለም። ሞደርና እና ጃንሰንን ጃንሰን ሰሚያል የምንሰጣችሁ እጥረት አለብናሉ አሉ። ይሄም በአሌክዛንድሪያም በፌዴራል ነው እንደዛ የተባል ነው። ለሚቀጥለው ሳምንት ግን አሹር የማደርገው ሰከንድ ዶዛችን ሴኩር ነን። እስካሁን ለከተልናቸው ሰዎች ክትባቱን የምትሰጡት ባለሙያዎች ናችሁ ሁላችሁም። ምን ያህል ሰው ነው የሚሰጠው? በክትባቱ ቦታ ላይ ብዙ ፋርማሲስት ዶክተሮች ናቸው፣ ነርሶች የሚረዱናል። ለክትባት ውስጥ ብዙዎች፣ ሁሉም ደግሞ ቮለንተሪዎች ናቸው። ዶክተር ተናኘ ዶክተር ሊሻን አይዳ፣ ካሳይ ሞገስ፣ አብርሃም ሁሉም ብሩክ፣ በቃ ሁሉም ከተለያዩ ቦታዎች የሚመጡ ፋርማሲስቶች፣ ነርሶች ሚሚ፣ ብዙ ልምድ ያላቸው ናቸው እና ከእናንተ ፋርማሲ ብቻ ነው መድኃኒቱ፣ ግን የሚመጣው ከቫንዶርን ፋርማሲ ነው። አዎ ከብዙ አዎ፣ ከኛ ከቫንዶርን ፋርማሲ ነው የሚመጣው። የራሳችን የሚመጣው መድኃኒቶች ሎቶች አሉት ኤክስፓይሬሽን አለው ያ መድኃኒት ለማን እንደተሰጠ በጂፒኤስ ነው የሚመጣው። መጀመሪያ ነገር እኛ ጋር ሲመጣ ጂፒኤስ አለው እና አንድ ቦታ ስታነቃነቅ ምን ስትል ያውቃሉ? አሁን ከኔ ቦታ የተወሰደው መድኃኒት ሎት ሌላ ቦታ የለም እኔ ብቻ ኔጋ ነው ያለው እና ክትባቱን ይቆጣጠሩታል ከርቀት ሆነው የት እንደሚሄድ። ሌላም ቦታ ለመስጠት ወስናችኋል ወይስ እዚያው ትቆያላችሁ? የአሌክዛንድሪያ ሲቲውን በአሌክዛንድሪያ ውስጥ እንሰጣለን። የፌዴራሉን ግን በየቦታው ሄደን መስጠት እንችላለን። አሁን ከሚቀጥለው ሳምንት ጀምሮ ከሮብ ጀምሮ ሶስት መቶ የአሌግዛንድሪያ ሬስቶራንቶችን ቻርሊ በሚባለው ማውንት ቨርነን ላይ ያለ የተዘጋ ቤት አለ። ራሳቸው ከኔ ጋር የሚሰሩት ቮለንተሪዎቹ እነሱ ተስማምተው አንድ ቤት አስከፍተው እዛ በየቀኑ ሶስት መቶ ሶስት መቶ ሰዎች የአሌግዛንድሪያ ሬስቶራንት ሰዎችን እንከትባለን። ኪዳነ ምሕረትንም ቤተክርስቲያንም ለእኛም አካባቢ ተሰጥቶናል። ብዙዎቹን ከትበናል። ሆምለስ ሼልተር ሄደን ደግሞ እነሱን ከትበናል። አሁን የሚቀጥለው ሳምንት እነሱ ያዘጋጁበት አንድ ሺህ ሰዎች አሉ። እነሱን እንከትባለን። ሁሉንም ዜጎች ቪትናሚቶች አሉ፣ ኢንዲያን አለ፣ የሁሉንም ቦታዎች ተዘጋጅቷል። ይሄ የምንከትባቸው ካሁን ድረስ ብዙ ያተኮር ነው በእኛ ሶሳይቲ ላይ ነበረ። ምክንያቱም አንደኛ እንደምታውቀው የእኛ አካባቢ በኪዳነ ምህረት በተከሰተው ነገር ብዙ ሰው አፌክትድ ሆኗል። ብዙ እኛ ሰዎች ብዙ ፖዘቲቭ ነበሩ። ብዙም ሰዎች ያጣነው እኛ ነን እና ያንን ለ ሲዲሲ ለአሌክዛንድሪያ ሄልዝ ዲፓርትመንት ተናግሬ መጀመሪያ ሬስቶራንቶች በሙሉ የኢትዮጵያን ሬስቶራንቶች መጀመሪያ እንዲከተቡ ማስደርገናል። ቫንዶን ፋርማሲ አሁን በምታየው በዛ ወደ ነማክዳ አካባቢ ስታየው በፊት ባዶ መኪና ነበረ። እናሁም አሁን ቢዝነስ እዛ አካባቢ አንድ ጥሩ ሆኖላቸዋል። ምክንያቱም ኦልሞስት ብዙዎቹ ተከትበዋል። ከኮቪድ በሽታ ጋር በተያያዘ ያጋጥመሽ ታሪክ አለ? መችም ፋርማሲስት ስለሆንሽ ምናልባት የሰማሽ ወይም በቅርብ የምታቂው የሞተ ታሞ የምታቂው ሰው ነበረ ያሳዘነሽ አንድ ምናልባት ከዚህም ውሃ በስተኋላ ግፊት ያለው እንደሆነ በለማወቅ ነው። አንዲት ልጅ መጨረሻ ጊዜ ልዘጋጋ ስል ትመጣለች እና ዎኪንግ ብ አለ ብሎ ነው እዚህ ፋርማሲ ውስጥ አልኳት እና ሌላ ቀን ተመልሰች ዛሬ መረዳሽ ነገር የለም ሞኪን አይደለም አልኩኝ ምክንያቱም እሱን ማስለመድ አልፈልግም። ወኪን ካለ ልንቸገር እንችላለን። ሌላውን ወኪን እያደረገ ይመጣና ዌይቲንግ ሊስት ውስጥ ያሉትን ተራ ላይ ደርሳቸው ይችላል። ከዛ ሳምቲንግ አባውት ሄር የሆነ ነገር አለኝ እና ያንግ ነው የምትመስለው። ከዛ ለምንድን ነው በዚህ በማታ ሮጠሽ የመጣሽው? ምንድን ነው ስላት ቻንሴን ልሞክር ብዬ ነው አለችኝ። ሄድኩና እሺ ቆይስ ሊልሽ አልኩና ሳይ አንድ ሁለት ቫይሎች አሉ፣ ሁለት ዶዞች አሉ የቀሩን እና ሁለት ዶዞች ሰዎች እንመጣለን ብለዋል። እና ሳምቲንግ አባውት ሀር አይስ ኢዝ ላይክ ምንም ፊገራውት ላደርግ አልቻልኩም። በኋላ እሺ ብዬ እሺ ሰጥሻለሁ ብዬ ያን መድኃኒት ለወጋት ነው ሰጥሻለሁ ስላት፣ በቃ ማልቀስ ጀመረች። ለምንድነው የምታለቅሽው ስላት፣ ይህ ነው አለችኝ። እናቴ ሞታ ለእናቴ ቀብር ነው የምሄደው። አባቴ ደግሞ አለችኝ እንትን ያለው ሆስፒታል ገብቶ ሀሌሉያ ሆስፒታል ያለው ኦክሲጅኑ 75 ነው እና እህቴ ኦሬዲ ፋርማሲስት ናት እዚህ ሀገር ኢትዮጵያ ሄዳለች። እኔ ክትባት ነበረ የምፈልገው እና በቃ እዛ ውስጥ ያሉ ሰዎች ነጮቹ ተረጎመችላቸው። ያን ግና 35 ምናምን ብትሆን ነው ሁሉ ሰው እዛው ፋርማሲ ውስጥ ማልቀስ ጀመረ። ስታርት ክራይንግ እንደ ሴቱን እና እኛም ለእናትሽ ለአባትሽ ምናምን የሚሆን ብለን አንዳንድ ነገር ከሰጠናት በኋላ ክትበናት ስንወጣ ጋድ ሴንት ሚ አን ኤንጅል አለች። ሶ ያሳዝናል እና ሄደች ኢትዮጵያ። አሁን አም ጎይንግ ቱሞሮ ብላ ተነስታ ሄደች። ይሄ መቼ ነው የሆነ? አሁን ክትባቱን ከጀመራችው በኋላ ነው። ሜይ ቢ ላይክ ዲስ ሀፕንድ ሜይ ቢ ላይክ አሁን ከሳምንት በፊት ማለት ነው። ከሳምንት በፊት ነው እንደዚህ ያደረገችው። አድማጮቻችን ከፋርማሲ ባለሙያዋ ዮዲት ጉልላት ጋር ያደረግነው ውይይት በዚህ አላበቃም። በዚህ ዙሪያ ከሌሎች ትውልድ ኢትዮጵያውያን እና የሃይማኖት አባቶች ጋር ያደረግነውን ውይይት በሚቀጥለው ሳምንት ይዘን እንቀርባለን። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።